በምስራቅ ኢትዮጵያ ህገወጥ የገንዘብ እንቅስቃሴና ህገወጥ ንግድን በመከላከል ከሀገር ውጭና በሀገር ውስጥ ያለ አግባብ የተሰራጨ ሕገ ህገወጥ ገንዘብ ወደ ህጋዊ መስመር እንዲገባ ወይም ከገበያ ውጭ እንዲሆን በቅንጅት መስራት እንደሚገባ የምስራቅ ኢትዮጵያ አጎራባች ክልሎችና የጸጥታ ባለስልጣኖች ተናግረዋል። የሶማሌና የሀረሬ ክልሎች እንዲሁም የምስራቅ ኦሮሚያና የድሬዳዋ አስተዳደር ባለስልጣናት ከብሔራዊ ባንክ፣ ከመከላከያ ሰራዊት የምስራቅ እዝና ከፌዴራል ፖሊስ አዛዦች ጋር ተወያይተዋል። ሌላ በኩል ጸጥታ አስከባሪዎች የግለሰቦችን ገንዘብ ያለ አግባብ እየወሰዱ ነው የሚለውን ስሞታ ውድቅ አድርገዋል። አዲስ ቸኮል ተጨማሪ አለው። ክልሎቹ በየአካባቢያቸው ህገወጥ የገንዘብ ዝውውርና ህገወጥ ንግድ ለመቆጣጠር እየወሰዷቸው ያላቸውን እርምጃዎች ሪፖርት አቅርበው ውይይት አድርገዋል። ክልሎቹ የገንዘብ ዝውውር ቁጥጥር ለማድረግ ከነባሮቹ ባሻገር አዳዲስ ኬላዎች ማዘጋጀታቸውንም አስታውቀዋል። ከመረጃ አካላት ጋር በመተባበር ህገወጥ ንግድና ህገወጥ የገንዘብ ዝውውር የሚያካሄዱ አካላትም እየተለዩ ናቸው ተብለዋል። በዚህ ረገድ እስካሁን የክልሎቹ በቁጥጥር ስር ያለ ገንዘብ መጠንም ይፋ ተደርጓል። የፌዴራል ፖሊስና የመከላከያ ሰራዊት አመራሮችም በስራ ሂደት ከክልሎቹ የተደረገላቸውን ድጋፍና ያጋጠማቸውን እንቅፋቶች በመድረኩ አቀ ተቀርበዋል በውይይት መድረኩ ላይ ህገወጥ የገንዘብ አዘዋዋሪዎች በየጊዜው ስልታቸው ሊለዋውጡ ስለሚችሉ የመንግስት የጸጥታ አካላትም ከዚሁ አንጻር አካሄዳቸውን በየጊዜው መፈተሽ አለባቸው ተብሏል። በምስራቅ ኦሮሚያና በሶማሌ ክልል የጸጥታ ኃይሎች አርሶና አርብቶ አደሩን ገንዘብ ያለ አግባብ እየወረሱ ነው ተብሎ ቅሬታ እየቀረበ መሆኑን በማስመልከት የምስራቅ እዝ አዛዥ ጀኔራል ዘውዱ በላይ ጩኸቱ ሆን ተብሎ እየቀረበ ነው ብለዋል። የሶማሌ ክልል መነሻ አድርገው ምክንያታቸውን ያስረዳሉ። አሁን በአንዳንድ አካባቢ ጫጫ ታሰማለ ትክክል አይደለም ምንም እኛ የምንወርሰው ወርሰው እንትን አሁን አብዱላህም ሲያነሳው ነበረ። ይህ ጫጫታ ለጤና አይደለም። ስንት ብር ወስደን አሁን በሶማሌ ክልል ይዩል 600 ሺህ ብር፣ 160 ሺህ ብር ትላንትና ደግሞ 3 ሚሊዮን ብር። እነዚህ ናቸው። ሌላ መልሰና እነዚህ እንዴት ያንጫጫሉ? ሆነ ብለው ነው። ሆነ ብለው ገና እንዳንይዝ ነው ገና ጫጫታው ገና አልተያዘ አልተጀመረም። ተኩስ አልተጀመረ ተኩስ አልተጀመረም። ገና የዘውዱ ስም ይጠለጠላል የአብዱላህ ስም ይጠለጥ ገና ነው የተኩስብነው። በአስር ሺዎች የሚቆጠሩ ዋጋ ያለው ህገወጥ ሸቀጥ ወይም ኮንትሮባንድ ወደ ሀገር ውስጥ ለማስገባት ሲሉ በጸጥታ ኃይሉ ላይ ተኩስ መክፈት የለመዱ ህገወጦች ወደፊትም በሚሊዮን የሚቆጠረውን ህገወጥ ገንዘባቸውን ለማትረፍ ሲሉ ከስም ማጥፋት ባሻገር አቅማቸውን የፈቀደውን ሁሉ ብዙ ጥፋት ሊያደርሱ ስለሚችሉ ከወዲሁ መዘጋጀት ይገባል ብለዋል ጀኔራል ዘውዱ። ይሁንና በመመሪያ የተቀመጠውን መሰረት በማድረግ በነፍስ ወከፍ አንድ ሰው ይዞት ሊገኝ ከሚገባው ገንዘብ በላይ ይዞ ሲገኝ ገንዘቡ ተይዞ ምርመራ መደረጉ አይቀርም ብሏል። ትክክለኛ ገንዘብ ሁሉ እየተጣራ ስለሚመለስ ህጋዊ ሰዎች ምንም ስጋት ሊገባቸው እንደማይገባ ነው ጀኔራል ዞሩ ያሳስቡት። ብሔራዊ ባንክን ወክለው በመድረኩ ተሳታፊ የነበሩት አቶ አብይ ብርሃንም ቁጥጥሩ ሌሎች ያልተጠበቁ ውጤቶችም ሊያስገኙ ስለሚችል መቀጠል አለበት ባይ ናቸው። ገበሬው አንዱ ነው ይታወቃል። በአካባቢው ህዝብ ተመስክሮለት ምን ተብሎ ይሄ የሚመለስ ነው። ሌላ ችግር ከሌለ በስተቀር የአካባቢው አርብቷ ነጋሪውም አራሹን ገበሬ ይህ ምንትን የሚለው ነገር የለም። የነኝ ሰዎች ተመላሽ ነው የሚሆነው። ይህ መረብ ስትጥል ስህተት እንዳይመጣ ሁሉንም ነው የምትይዘው። ነገር ግን እያጣራህ እያጣራህ እያጣራ ይዘ ሌላ ነገር ራሱ ዲድ ያረጋል። ሌላ ራሱ መንግስት ያላያቸው ነገሩ ላይ ያመጣ ይችላል። አሁን ከዚህ በህግ በሚታይበት ወቅት ሌሎች ያልታዩ ወንጀሎች እራሱ ሊገኙበት ይችላሉ። የተለያየ መንገድ የተራጀ ብር ያለ ኮራፕሽን፣ ሞስ እናለ በህገ ወጥ ወንጀል ያለ ቀጥታ ደግሞ የዘረፈ ሀብቶች አሉ፣ ፎርጅድ ብሮች አሉ። ይህን ሁሉ ፎርጅድ ብር ሲባል ተመሳሳይ ብር ነው ፎርጅድነቱ ከህግ ውጭ መሰራት ነው እንጂ አንድ ብር አለ ከተማችን ነው ትክክለኛ ብር፣ ፎርጅዳ አይደለም። ግን ደብር ስለሰራ ፎርጅዳ ብለል እንደዚህ አይነት ብሮችም አሉ። የሚለይበት ሜካኒዝም ነው። ክልሎችን ባፈጣጠም ሂደት ያጋጠሟቸውን ችግሮች በሪፖርታቸው አቅርበዋል። በምስራቅ ሐረርጌ ዞን በኩል የጫትና የአትክልት ውጤቶች ንግድ በዋናነት በጥሬ ገንዘብ እየተካሄደ ስላለ ለዚሁ አላማ በግለሰቦች ተይዘው የነበረው በመቶዎች የሚቆጠር ገንዘብ አስፈላጊው ማጣራት ከተደረገ በኋላ ለባለ ንብረቶች እንዲመለስ ተደርጓል ብለዋል። ባንክ ከተዘጋ በኋላ የሚካሄድ የጫት ግብይትና ሽያጭም ሰፊ ስለሆነ መፍትሄ ይፈለግለት ብለዋል። የሶማሌ ክልልም በተመሳሳይ የቁም እንስሳት ንግድ በዋናነት የሚከናወነው የቁም እንስሳትን ወደ አጎራባች ሀገራት በመውሰድ ስለሆነ አርብቶ አደሮች በርከት ያለ ጥሬ ገንዘብ በእጃቸው ሊገኝ ይችላል ብለዋል። በሌላ በኩል የሶማሌ ክልል ካሉት ወረዳዎች ሀያዎቹ ብቻ ባንክ ያለባቸው በመሆኑና በቀሪዎቹ ወረዳዎች የሚኖሩ ነዋሪዎች ገንዘብን በየቤታቸው የሚያስቀምጡ መሆናቸውም እንደ ችግር ተነስቷል። ጄኔራል ዘውዱም ባንክ በሌለባቸው አካባቢዎች የሚኖሩ ነዋሪዎች የገንዘብ ለውጡ ተጠቃሚ እንዲሆኑ ከብሔራዊ ባንክ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። የብሔራዊ ባንክ ተወካይ የሆኑት አቶ አቢይ ብርሃኔ ሁሉም የህብረተሰቡ ክፍል ተደራሽ የሚያደርጉበት ሁኔታ ይመቻቻል ብለዋል። ገንዘብ ወይ ባንኮች ይወጣሉ። ህዝቡ ገና ነው የዚህ እውቀትም ንቃትም ስለሌለው ነው እንጂ፣ ባንክ ይወጣል፣ መኪና ይዘው አጃቢ ይዘው ሄደው በየወሩ በየሳምንቱ የሚሰበሰብበት መንገድ እንዲፈጸም ራሱ እየወጡ ይጠይቃሉ ባንኮች። አሁን ህዝቡ ከበዚህ ሰዓት ነው እንግዲህ ሊሰበሰብ ይችላል ተብሎ የሚታሰበው። በመድረኩ ትኩረት እንዲሰጠው የተጠየቀው ሌላው ጉዳይ ከኢትዮጵያ ድንበር አካባቢ በኢትዮጵያ ብር ግብይት የሚፈጽሙ የአጎራባች ሀገራት ከተሞች ጉዳይ ነው። ከተሞቹ በዋናነት የኢትዮጵያን ብር በመገበያያነት የሚጠቀሙ ሲሆን ከውጭ ሀገር ምንም አይነት የኢትዮጵያ ብር ወደ ሀገሪቱ እንዳይገባ መወሰኑ በእነኛ አጎራባች ሀገራት የድንበር ከተማ ነዋሪዎች ላይ ኢኮኖሚያዊ ኪሳራ ሊያስከትል ይችላል ተብለዋል። ተጎጫሌ ና በለዶወይኒ ከተሞች ለዚህ እንዳብነት ቀርበዋል። ይህ በምስራቅ ኢትዮጵያ አመራሮች ደረጃ እንደማይፈታ ና ጥያቄው በአቶ ሙስጠፊ መሐመድ አማካኝነት ለፌዴራል መንግስት መቅረቡንም ጀኔራል ዘውዶ አስታውቀዋል። የጸጥታ መድረኩ ከመከላከያ ና ፌዴራል ፖሊስ ባሻገር የየክልሎቹን የፖለቲካና የጸጥታ አመራሮች እንዲሁም አቃቤ ህግን ያካተተ ሲሆን ወደፊት የፌዴራል ና የክልል ጉምሩክ አመራሮችንም ጭምር ተሳታፊ የሚሆኑባቸው ተከታታይ መድረኮች ይኖራሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።